ጋቢና ቪኦኤ። ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማጊዜ ነው ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬው ታክሲውን መስታወት አራጋውናት የምትነዳው እኔ፣ ጽዮን ግርማ ደግሞ ከጎኗ ቁጭ ብያለሁ። ሰላም እንደምናመሻችሁ በምሽቱ የጋቢና ቪኦኤ ታክሲያችን የዘንድሮ የ12ኛ ክፍል ፈተናን መሰረዝ ምክንያት በማድረግ ያነጋገርናቸው እንግዶች አሉ። አንዳንድ ቀን የተማር አንዳንድ ቀን በቃ አልተማርም ብዬ እኛ ፈተናውን አልተዘጋጅም። ወደ ኦሮሚያ የተለያዩ ክልሎች ስልኮችን በመደወል የዘንድሮ የአስራ ሁለተኛ ክፍል ተፈታኞችን ስለ ፈተናው መሰረዝም አነጋግረናቸዋል። ልጆቻችን በቂ ጊዜ አግኝተው ተፎካካሪ የሆነው ወደ ዩኒቨርሲቲ ይገባሉ የሚል እምነት የለንም ስላልተዘጋጁ እንት፣ መሆኑ የለበትም ጊዜውን መራዘብ አለበት የሚል እምነት ያለን። ፈተናውን መሰረዝ ምክንያት በማድረግ አቶ ጃዋር መሀመድ በፈተናው መሰረዝ ጉዳይ ላይ ተጨማሪ አስተያየት አለው። ዶክተር ዳኛቸውንም በዚህ ጉዳይ ላይ ጨምረን አነጋግረናቸዋል። የአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር ነበሩ። አሁን በተለያዩ ጉዳዮች ላይ ትንታኔን በመስጠት ይታወቃሉ። እሳቸውንም ይዘናል። ይህንን ጉዳይ በተመለከተ ሰፋ ያሉ ዘገባዎች ይኖረናል። አሁን የምሽቱ ዜናን እናስቀድም። ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ሊሆን አንዱ የብሔረሰቦች ጥያቄ ነው ብዬ ነው ማምነው ከዜናው በፊት ደግሞ ባለፈው ሳምንት በሙሉ ፎረም ከመሬት ጋር በተያያዘ ውይይት ተካሂዶ ነበረ። ይህንን ውይይት በተመለከተ ባለፈው ሳምንት ክፍል አንድ ፕሮግራም አቅርበን ነበር። ዛሬ ሰዓት ከበቃን ክፍል ሁለትን ይዘን እንቀርባለን። ፕሮፌሰር ህዝቅኤል ጋቢሳን የሰማችኋቸው። አሁን የምሽቱን አጠር ያሉ ዜናዎች እናስቀድም። የተከበራችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የተባበሩት መንግስታት የጸጥታ ምክር ቤት በደቡብ ሱዳን መሪዎች ላይ የተጣሉት ማዕቀቦች በአንድ ዓመት እንዲራዘሙ ትላንት ማክሰኞ በሙሉ ድምጽ ውሳኔ አሳልፏል። በሀገሪቱ ሰላምና መረጋጋትን ያደናቀፉ ተብለው የተፈረጁ ግለሰቦች ማዕቀቦች የጉዞ እገዳና ገንዘብ ንብረት እንዳይቀሰቅስ ይከለክላል። እቀባው እንዲታደስ የጸጥታ ምክር ቤት ውሳኔ ላይ የደረሰው ሀያ ደቂቃ ብቻ በፈ የበጀ ስብሰባ መሆኑም ተጠቅሷል። እቀባዎቹ እስከ ቀጣይ የአውሮፓውያን 2017 ዓ ም ግንቦት ወር ድረስ እንደ ጸኑ ይቆያሉ። በተባበሩት መንግስታት ድርጅት ልዩ የፖለቲካ ጉዳዮች ኮሚቴ የዩናይትድ ስቴትስ ተለዋጭ መልእክተኛ የሆኑት ዴቪድ ፕሬስማን ለጋዜጠኞች በሰጡት ቃል የማዕቀቦቹን መታደስ መልእክት የጁባ ፖሊሲ አውጪዎችና የፖለቲካ መሪዎች በግልጽ ያገኙታል ብለዋል። የዛሬው ውሳኔ ለሱዳን መሪዎች የሰላም ስምምነቱን በፍጥነት ሙሉ በሙሉ በተግባር ከመተርጎም ሌላ አማራጭ እንደሌላቸው ያስታውሳቸዋልን ብለዋል። በሌላ ዜና የሶማሊያ ባለስልጣኖች እንደሚሉት የጸጥታ ኃይሎች በአንድ ተወላጅ የሞቃዲሾ ሆቴል ላይ ጥቃት የከፈቱ ታጣቂዎችን ገድለዋል። በጥቃቱ የሞቱ ሰዎች ቁጥር ሀያ አራት ደርሷል። የጸጥታ ኃይሎቹ ዛሬ ማለዳ ላይ በአምባሳደር ሆቴል በተካሄደ የተኩስ ልውውጥ ሶስት ታጣቂዎችን ገድለዋል። ታጣቂዎቹ ሌሊቱን ሙሉ ያገቷቸውን ሀምሳ ሰባት ሰዎችን እንዳዳኑ የሶማሊያ የጸጥታ ሚኒስትር አብድል ሪሳክ ኡመር መሀመድ ለአሜሪካ ድምጽ ሬዲዮ የሶማሌኛ አገልግሎት ተናግረዋል በሆቴሉ ላይ የተከፈተው በቀጥታ የተጀመረው ትናንት ማታ ከሆቴሉ ውጪ መኪና ውስጥ የተጠመደ ፈንጂ በፈነዳበት ወቅት ነው። ዩናይትድ ስቴትስ እጅግ አስፈላጊ የሆነውን ረዴት በቱርክ በኩል ወደ ሶሪያ ለማስገባት የምታደርገውን ጥረት በድርድር መጓተትና በመንግስት ከበባ ምክንያት እየተሰናከለ ነው። የሶሪያ መንግስት በዋሽንግተን የሚደገፉት በተገኙ በሚገኙባቸው ተቃዋሚ ቡድኖች ላይ የሚያደርገው ከበባም እንደቀጠለ ነው። ዩናይትድ ስቴትስ ባለስልጣኖች እንደሚሉት ከበባው ምክንያት ወደ ሀያ የሚጠጉ ተከሞች ምግብና ረድኤት እንዳይገባ ተነፍቀዋል። በአንዳንድ ሁኔታ ለአመታት ያህል ተነፍገው የቆዩት የምግብ እጥረትም እየተባባሰ ሄዷል። በመጨረሻም ሚኒሶታ ውስጥ የተሰየመው ጁሪ የሶስት ሶማሌ አሜሪካውያንን ጉዳይ ማየት ጀምሯል። የእንግሊዝኛው ቃል ጁሪ በፍርድ ቤት የሚሰየም ጊዜያዊ ህዝባዊ ሸንጎ ነው። ተከሳሾቹ ሶማሌ አሜሪካውያን ራሱን እስላማዊ መንግስት ብሎ ለሚጠራው ሽብርተኛ ቡድን የማቴሪያል እርዳታ አድርገዋል፣ ከዩናይትድ ስቴትስ ውጭ ግድያ ለመፈጸም አሲረዋል ተብለው የተወነጀሉ ናቸው። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ና እኔ ጽዮን ግርማ አብረን ካድመስ እንሻገርላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር በኦሮሚያ ክልሎች በተቀሰቀሰው ተቃውሞ ምክንያት ተማሪዎች ከትምህርት ገበታቸው ተፈናቅለው ነበር። ለአስራ ሁለተኛ ክፍል በሚገባ አልተዘጋጁም በሚልም የፈተናው ጊዜ እንዲራዘም መንግስትን ጠይቀን ነበር በማለት ፈተናው እንዲራዘም መልስ ባለመሰጠቱ መንግስት ምንም አይነት መልስ ባለመስጠቱ ምክንያት እና ፈተናው ከነ መልሱ በማህበረሰብ መገናኛ ብዙሃን በመሰራጨቱ ምክንያት የትምህርት ሚኒስቴር ሀገር አቀፍ ፈተናውን ሰርዟል። በኦሮሚያ ክልል የሚገኙ ወጣት የዘንድሮ ተፈታኞችን ስለ ሁኔታው አስተያየታቸውን እንዲሰጡን ጠይቄ ነበር። እኛ በጣም ደስ ይላልኮ ስለተዘረዙ ፈተናው በጣም ደስ ይለኛል። የኛው ጥያቄን አሁን ዛሬው አመት በጣም ሽግር ስለሆነ የኛ ሀገር ውስጥ ፈተናውን ለመውሰድ። አንተ በግልህ ተዘጋጅተህ ነበር? አልተዘጋጀም። በጣም ሽግር ስለሆነ ከዚህ ሀገር ውስጥ ፈተናው መጥናት አችልም እንጂ የኛው ሽግር ውስጥ ነው አለሁ። ጓደኞችስ ፈተናውን ለመውሰድ ዝግጁ ነበሩ? ሁላችንም አልተዘጋጁም እኮ ያለውን አንዳንድ ቀን የተማር አንዳንድ ቀን በቃ አልተማርም ብዬ እኛ ፈተናውን አልተዘጋጊም ስለሆነ ታይም እንደጨመር የፈላግ ነው። እኔ እንደ አንድ ኦሮሞ ተማሪ በመሆኔ ማለት ነገር በመደረጉ ደስ ብሎኛል። ጊዜ በመራዘቡ ማለት ነው። መጀመሪያን ጥያቄያችንን ሰምቶ ማራዘብ ነበረባቸው እና ያን ደግሞ ማድረግ አልፈለጉም ነበር፣ ያው ተገድዞ እስኪያደረጉት ድረስ ማለት ነው። እና አሁን የሚመጣው ነገር እኔ አሁን ኢስላም ነኝ እና ስለዚህ የሚመጣው ጾም ላይ ቢያንስ ጾሙ ሙሉ ውስጥ ያልቅ ማለት ነው። እድል ተፈቶን ከጾሙ በኋላ ሌላ አንድ አስራ አምስት ቀን አንድ ወር ተፈቶን ከዚያ በኋላ ብንፈተን እንደዛ ደስ ይለኛል። እኔ አልደግፈውም በእኔ ሰባት መሆኑንም አልነው ነው። ከዛ በኋላ ሌላ አንድ ወር ያስፈልገናል ነው የምለው ምክንያቱም ያው እኛ እስላሞች ጊዜ ያስፈልገናል ፈተናውን ለመውሰድ ተዘጋጅተ ነበር። በትክክለኛው ሰዓት ባልዘጋጅም ብዙ ጊዜ ምክንያት ትምህርቱ አልፎን ነበረ ምን ግዴታ ስለተደረገብን ተዘጋጅተን ነበረ። ፈተናው ከጀመረብን በኋላ ደግሞ ማቋረጣችን በጣም አናድነዋል። ሌላ ልጌቶ ሆኖብናል። መጀመሪያውኑ ነበረ እንደዛ ማድረግ የነበረባቸው። ይህ ተፈታኝ ዝም ማጉላላት ነው። ዛ ያለች ይሄ መደረጉ ለውጥ ያመጣል ብለህ ታስባለ? ያን ያል ለውጥ ባይኖረውም ግን ለእኛ ያው ጥሩ እድል ነው መደቡ። ምክንያቱም አመቱን ሙሉ ካጠኑና አመቱን ሙሉ ከተማሪ ተማሪ እኩል መፈጠን ይከብዳል ለኛ ከአሁን ጀምሮ ቢያንስ ሁለት ወር ያስፈልገናል። በቃ ያው ግዴታ ይ ነገር አንቺ ብቻሽን ከቀረሽ ምንም ስለማይቀር፣ እዚህ ጋር ደግሞ ቤተሰብ ሳይሸከም መሆን የለብሽም ያለውን ነገር ጠራር። ግን እኛ እዚህ ልጅ ማ እያደረን ጥናት ከስንት መስዋዕትነት ነው። እንግዲህ ለዚህም ለፈተና ተዘጋጀን የነበረው ግን ብቁ አልነበረም። ምክንያቱም ሌላዎቹ በስክትል ጠጠኖ ስለነበረ፣ ይህ ነገር ደግሞ እኛን ከጨዋታ ውጭ ነው የሚያደረግ ነው። አሁን የፈተናው መሰረዝ እና ወደ ሌላ ቀን መዛወሩ ለውጥ ያመጣል ብለህ ታስባለህ አንተ በግል ነ? አዎ ያመጣል። ምክንያቱም እኛ ይህንን ያለንን ጊዜያችን ደግሞ ተጠቅመን የቻልነውን ሀል ለማጥናት ሞክረን ሌላዎቹ ኢንተራንስ በተዘጋጁት እኛም የሚሆነ ዝግጅታችንን ማጠናቀቅ አለብን። መጽሐፍ ማለቅ አለበት። ብዙ ሽቶች መታየት አለባቸው። ብዙ ጋይዶች አሉ። ይህን ሁሉ ነገር ሳናረግ ለኢንተራንስ መቅረብ ማለት ሚኒስትሪ እራሱ ይከብዳል፣ እንኳን ኢንተራንስ ማለት ነው። የሆነ መስራት የምፈልገው ስኮር ቤተሰቦቻችን ማክረት እንፈልጋለን። እኛም ራሳችን ያለ ንቅዳችንን እንኳን ማሳካት የምንችልበት ጊዜ ሲኖረን ነው። ይህ ደግሞ ካልሆነ ያው ቀረን ሰፈር ውስጥ ማለት ነው። ስለዚህ አሁን ሜንታሊም ሳይኮሎጂካሊም ጠቃሚ አደለም ብለን ስለምናስብ ነው። እንግዲህ ከሰኔ ሀያ ሰባት እስከ ሰላሳ ለታቀደው ፈተና አሁን ዝግጁ ነ ዝግጅታችንን አሁን ጀምረናል። እያጠናን ነው። ግን አሁን ደግሞ የሚመጣው ረመዳን ነው ጾሙ ጾም እንግዲህ ምናል ፈተና ሁለት መቶ የሚሆኑ ጥያቄዎችን መውጣት ማለት ፖቴንሻል ጾም አለ። ብዙዎቹ ደግሞ ማጆሪቲ አሁን በምዕራብ አረጌ ላይ የእስልምና ሃይማኖት ተከታይ ናቸው። ይህን ነገር ደግሞ ከአመት ባሉም ጋር ደግሞ የተቀራረበ ቀን ይመስለኛል። አሁን ከሰኔ ሀያ ሰባት ከሰላሳ ይህ ደግሞ አስቸጋሪ ነው። ምክንያቱም እዚህ ጋር እኛ ብዙ ነገር ይገድበናል። ከዚህ ነገር ግን አሁንም ጊዜው መሰጠቱ ካልቀረ ለምን ጊዜ ሰራዝሙ ነገሮችን አሁንም ለምን የህዝቡ ቅሬታ በስተክል አይሰማ የሚለው ነገር ራሱ ይህን ነገር እንትን እንዳንለው ያደረገናል። ምክንያቱም በቃ ከተራዘመ ተስተካክሎልን እኛም በተረጋጋ መንፈስ ሁሉ ነገር ተስተካክሎ ማንም ሬዲዮ ሆኖ ቢሰጠን

ያለ አሁን ር አንደኛ እኛ መጀመሪያ አችልም ደመብ ነው። ስለዚህ አሁን በሰኔ ሀያ ሰባት እስከ ሰላሳ የተሰጠው ጊዜ በቂ ነው ወይስ አይደለም? ለመዘጋጀት ሀሳብ ከሆነ በቂ አይደለም ብዬ ነው እንደሚታወቀው በኦሮሚያ ክልል ላለፉት አምስት እና ስድስት ወራት በተለይም የሁለተኛ ደረጃ ትምህርት ቤቶች ዝግ መሆናቸው ይታወቃል። ያ ተማሪዎቻችን በቂ ጊዜና የቲውቶሪያል ጊዜ እንዲሁም ደግሞ መደበኛ የትምህርት ሰዓታቸውን አልሸፈ ነው። ስለዚህ ያ ባለበት ሁኔታ ፈተናው ጊዜው መራዘም ነበረበት። ነገር ግን እንደገና በዛው ጊዜ በታቀደው ጊዜ እንዲከናወን ተደርጓል። ሆኖም ግን ገና አንድ ፈተና እንደተጀመረ ሌሎቹ ፈተኖች በኦሮሞ ተቃዋሚዎችና እንዲሁም በህብረተሰቡም ጥያቄ መልስ ያልተሰጠውም ወይም መፍትሄ ሊሰጠው የሚገባ የነበረው ጥያቄ ተግባራዊ ስላልሆነ ጫና ተደርጎ በነበረው ሁኔታ መሰረት ፈተናው እንዲቋረጥ ሊቋረጥ ችሏል። ያ መደረጉ ትክክል ነው ነው የምንለው እኛ በእኛ በኩል ምክንያቱም ልጆቻችን በቂ ጊዜ አግኝተው ተፎካካሪ የሆነው ወደ ዩኒቨርሲቲ ይገባሉ የሚል እምነት የለንም። ስላልተዘጋጁ እንትም መሆኑ የለበትም ጊዜውን መራዘም አለበት የሚል እምነት ነው ያለን። ወደፊትም እንግዲህ የሚመለከተው አካል ይሄንን ነው ፈተና በቂ ጊዜ ሰጥቶ እ ግን ሌላ አይነት ስህተት ላይ ከመወረቁ በፊት በቂ ጊዜ ተሰጥቶት እናወ የሚል ሀሳብ ያለኝ Gabina VOA kuke saurare yanzu haka tare da Enoch Fente da Mestaward Aragao. Wiki talama-talama-talama-talama-tali-majini na Gabina VOA ehem! With Enoch Fente and Mestaward Aragão ehem! በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች የከፍተኛ ትምህርት ተቋማት መግቢያ ፈተና ለሁለት ወር እንዲራዘም የሚጠይቅ ምክረ ሐሳብ ለክቡር አቶ ሽፈራው ሽጉጤ ለትምህርት ሚኒስቴር ሚኒስትሩ በግልጽ ደብዳቤ አቅርበዋል። ይህ የማይደረግ ከሆነ በዛ ላይ ያስቀመጡት ጥያቄያቸው ተግባራዊ የማይደረግ ከሆነና እንደተባለው ፈተናው በሰኔ መጨረሻ የሚሰጥ ከሆነ ግን በሚወስዱት ተጨማሪ እርምጃ ለሚደርሰው ኪሳራ መንግስት ኃላፊነቱን ይወስዳል ብለዋል። ከአስተባባራቹ አንዱ የሆነው የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጀዋር መሀመድን በዚህ ጉዳይ ላይ ዛሬ ማምሻውን ጠይቄያቸው ነበረ። በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ ወይም ቡድን ንብረት ወስዶ በድብቅ ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን ከአብጥቶ ለሁሉም ህዝብ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው። ከዛው ጋር ተያይዞ አዲሱ መርሃ ግብር ሌላ ስህተት ፈጥሯል። ይህም በረመዳን ወር ወደ መጨረሻ ላይ ነው የሚወጣው። በሙስሊም ማህበረሰብ ጾም ጊዜ ነው የሚወጣው። ተማሪዎች በቀን እየጾሙ በባዶ ሆዳቸው ፈተና መፈተን በጣም በጣም አስቸጋሪ እና መድሏዊ እንደሚሆን እንዲሁም ደግሞ ፈተናው በኢድ አካባቢ ላይ መሆኑ ዋዜማ ና በማግስቱ መሆኑ በሀገራችን በጣም ህዝቡ በዓመት በዓል ጊዜ በጣም እንቅስቃሴ እና ፌሽታ ያለበት ስለሆነ ተማሪዎቹ በአንድ ቀልብ ለማጥናት እና ፈተናውን ለመውሰድ አይችሉም። ከዚህ ሁሉ አንስተን ስድስት ነጥብ ያለው ምክረ ሀሳብ አቅርበልላቸዋል። ጃዋር፣ እናንተ በዚህ በኦሮሚያ ለስድስት ወር ያህል በኦሮሚያ አካባቢ በተነሳው ተቃውሞ ተማሪዎች ትምህርት አልተማሩም። ስለዚህ ለፈተና ዝግጅት ማድረግ ስለማይችሉ መፈተን አይችሉም በሚል ነው ይሄ እርምጃ የተወሰደው ብላችኋል። ባለን መረጃ ወይም ደግሞ በሰማነው መረጃ አንዳንድ ቦታ ላይ ለምሳሌ እንደ አምቦ ባሉ በጣም ከፍተኛ ተቃውሞ ነበረባቸው በተባሉ ቦታዎች ፈተናው ተሰርዞ ነበር የሚል መረጃ አለና እንደሱ እንደሱ አይነት ቦታዎች ፈተናው ከተሰረዘ ሌሎች አካባቢዎች ሰላማዊ የነበሩ ተማሪዎች ትምህርታቸውን ሲከታተሉ የነበሩ ያጠኑ ተማሪዎችን አይጎዳም ይሄ? ያኛው ከተሰረዘ ይሄኛው እርምጃ ለምን ተወሰደ? ይህ በአምቦ አካባቢውም የተደረገው የማዘረዘም ሂደት ከዚሁ ተቃውሞ ጋር ተያይዞ የመጣ መልስ ነው። ሆኖም ግን እንቅስቃሴው በአምቦ አካባቢ ብቻ የሆነ አይደለም። መንግስት የወሰደው ሀያ ሶስት ትምህርት ቤቶችን ለአስረኛ ክፍል አስራ ሁለት ትምህርት ቤቶችን ለአስራ ሁለተኛ ክፍል ነው እንደምታውቂው ይህ እንቅስቃሴ ከሁሉም የኦሮሚያ ክልል በሀረርጌ፣ በወለጋ፣ በምዕራብ አርሲ፣ በቦረና፣ በጉጂ ዞን በሁሉም አካባቢ ነው ሲካሄድ የነበረው። በቂ ጥናት አድርገን መምህራኑን፣ ዳይሬክተሮችን፣ የትምህርት ቢሮ ኃላፊዎችን አነጋግረን ከዘጠና በመቶ የሚሆኑ የኦሮሚያ አካባቢዎች ላይ ትምህርት ቢያንስ በአማካይ ለአራት ወር እንዳልነበረ የብጥብጥ ወይም ደግሞ የተቃውሞ መኖር ብቻ አይደለም መጠነኛ ሰላም ነበረበት የተባለበት አካባቢ ራሱ ተማሪዎች ታስረዋል፣ መምህራን ታስረዋል። ብዙ መምህራን ስናነጋግራቸው ከአስራ ሁለተኛ ክፍል መጽሐፍቶች ውስጥ ግማሹን ራሱ ማዳረስ አልቻልም ነው ያሉት። እና በዚህ ጥናትና ውይይት ላይ ተመስርተን ነው በኦሮሚያ ውስጥ መቅረት አለበት፣ ይሄ ፈተና መራዘም አለበት፣ በአጠቃላይ ወደሚለው መደምደሚያ የገባ ነው። ከዛ በኋላ ደግሞ በኦሮሚያ ብቻ ነው የጠየቅነው። በነገራችን ላይ በሌላው የኢትዮጵያ ክልሎች ውስጥ አንጻራዊ ሰላምና መረጋጋት በነበረበት ወቅት ተማሪዎች መጎዳት የለባቸውም። በመርሃ ግብሩ መሰረት መፈተን ይችላሉ፣ መፈተን አለባቸው። በኦሮሚያ ግን ጊዜው ይራዘምና ጊዜ ተሰጥቷቸው የማካካሻ ክላስ ተሰጥቷቸው ልጆቹ ይፈተኑ። አሁን እንግዲህ ይህንን ምክረ ሀሳብ አቅርባችኋል፣ ለኢትዮጵያ መንግስት እንደዚሁም በግልባጭ ለበርካታ የመንግስት መስሪያ ቤቶችና ለፈተና ለሚመለከተውም ተፈታኝ ተማሪዎችም ይህን ጥያቄያችሁን ካልተቀበሉ እና በተባለው ቀን ፈተናው እንዲሰጥ ቢደረግስ? ይሄንን የሚመስል ሪስክ የሚወስዱ አይመስለኝም። እንግዲህ ከወሰዱስ ጨክ ጨክ ነው፣ ከወሰዱ ምን እንደሚደርስ ያውቃሉ። ከዚህ በፊትም የሚያሳየናቸው ናቸው። ፈተና ላይ ጉዳይ ብቻ አይደለም። የማስተር ፕላኑ ይሰረዝ ብለን ስንጠይቃቸው እምቢ ብለው እጃቸውን ጠምዝዘን ማሰረዝ ችለናል። የኦሮሚያ ከተማዎች ፖሊሲ ይቀየር ስንል እምቢ ሲሉ እጃቸውን ጠምዝዘን አስቀይረናል። ፈተና ይራዘም ስንላቸው አይራዘምም ሲሉ በሕዝባዊ እንቅስቃሴ ተጠቅመን ማስቀየር ችለናል። ከእንግዲህም ደግሞ እምቢ ብለው አፍጥጠው የሚሄዱ ከሆነ ለሚመጣው ማንኛውም ኪሳራ፣ የፈተና ማውጣት ብቻ ሳይሆን የትምህርት ስርዓቱን ከላይ እስከታች ማሽመድመድ የሚያስችል ስትራቴጂ አለን፣ ታክቲክ አለን። አሁን ዝርዝር ውስጥ መግባት አልፈልግም። ስርዓቱን ሊያሽመደምድና መንግስት በዛ ተቋም ላይ ያለውን ቁጥጥር ሙሉ በሙሉ ሊበጣጥስ የሚችል ታክቲክና ስትራቴጂ ነድፈን ነው እየተንቀሳቀስን ያለ ነው። እንዲህ አይነት ነገር ውስጥ መግባት አንፈልግም። እንዲህ አይነት ነገር ውስጥ ወደዛ መሄድ አንፈልግም። መንግስት ወደዛ እንዳይወስደን አሁንም ደግሜ ልማጸን እፈልጋለሁ። ይህንኑ በተመለከተ እንግዲህ ሙያዊ ትንታኔ እንዲሰጡን በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር የነበሩት እና አሁን ደግሞ በተለያዩ ጉዳዮች ላይ ሙያዊ ትንታኔ የሚሰጡት ዶክተር ዳኛቸው አሰፋንም ማምሻውን አነጋግሬያቸው ነበር። እንግዲህ የማጥሚያ የመዘጋጃ ጊዜ ይሰጣቸው ብሎ የተጠየቀው ትክክል ነው። ወደ ስድስት ወር ያልተማሩ ልጆች ወደ የፈተና ገበታ ማቅረቡ ትክክልም እዚያ ላይ እኮ ምንም ችግር ሊተላለፍ ይችላል፣ እና አይተላለፍም። በቃ እኛ የተናገርነው አንድ ጊዜ ነው መሆን አለበት ማለት ተመካክረውበት የወሰኑት ነው። አንዳንዶቹ እንደተቃወሙ ምንም ጥርጥር የለም። መረጃዎች አለ። ግን ፈተናው ይቀጥል ተባለ እና ያው የሆነ ሆነ። ልጆቹ ተማሪዎቹ ጊዜ ያስፈልጋቸው በእውነት በእውነት ከኦሮሚያም ክልል ይሁኑ ከየትም ቦታ ይሁኑ በተለይ ረብሻ የነበረበት የሕዝብ እንቅስቃሴ የነበረበት ሁኔታ ትምህርት ቤቶች ተዘግተዋል። እኛ ኦሬዲ ያስቀመጥ ነው የጊዜ ገደብ አለና በዛ ስር ተካታችሁ ተፈተሩ ማለት ሲጀመርም ትክክል አልነበረም ይሄ ያጠኑ ተማሪዎች አሉ። አሁን ዶክተር ዳኛቸው እንግዲህ የኢትዮጵያ የኑሮ ሁኔታ የተለያየ ነው። የኢኮኖሚ አቅማቸው ከፍ ያላለ ኢኮኖሚ አቅማቸው ዝቅ ያላለ የደከመዋሉ አስሮር ልጆቻቸውን በማስተማር እንደምንም ብለው እዛ ያደረሱአሉ እና እንደ እሱ አይነት ተማሪዎችስ ላይ አሁን እንደዚህ አይነት ፈተና ሲሰረዝ እነሱ ላይ የሚፈጥረው ተጽዕኖስ ምንድን ነው? በጣም በጣም ጥሩ ጥያቄ ነው። እንደውም ዩኒቨርስ ይሄ ግላዊ ገና አያውም አልካየም እንደት አንቺም ምንም ተማሪ ሆነን አልፈናል። ፈተና ደረሰ ደረሰ እያል እየተዘጋጀን እያለ ምልክ ያለውን ቴንሽን ታውቂያለሽ፣ አጥንተን ወጥተን ወርደን ልክ እንደ ነገ ልንፈተን ስል ፈተናው ስለተሰረቀ ላልተወሰነ ቀላ ወራት ምናምን ተዘዋውሯል ሲባል ቤተሰብም ላይ ትልቅ ሳይኮሎጂካል ጫና ሁሉ ያመጣል። በጣም ነው የተናደዱት ያዘሙ። እንዲሁም ልንገሪሽ ሹመኞቹ ወጥተው ሲያስተባብሉ የትምህርት ሚኒስትሩ አንድ ዘና ቃል ተናገሩ፣ ይቅርታ እንጠይቃለን ነው እንግዲህ፣ ዶክተር ዳኛቸው አሁን እዚህ ጋር መጀመሪያ ላይ የፈተናው ላላጠኑ ተማሪዎች ፈተናው መሰረዙና መራዘሙ ተገቢ ነበር ብለውኛል። አሁን ደግሞ አጥንተው ደግሞ ለመጡት ሰዎች ሲሰረዝም እንደዚሁ የሚያሳዝን ነገር ነው ብለውኛል። ስለዚህ እነዚህን ሁለት ተማሪዎች ለማስታረቅና የሁለቱን ተማሪዎች ፍላጎት ለማሟላት ምንድን ነበር መደረግ የነበረበት? የመጀመሪያዎቹ እኮ መጭሴው ምንም ችግር እንደነበረ ስለታወቀ የማጥናያ ጊዜ መሰጠት አለበት። የምናደርገው ነው እኮ እኛም እንኳን እንዳቅማችን በአንዳንድ ቦታ ላይ። ሁለተኛው ሲያጥኑ ሲዘጋጁ የነበሩት ያለፈው ጊዜ ሬላቲቭ የሆነ ሰላም ያለበት ቦታ እነሱ እንደ እኛ መፈተን ነበረ ብን ነበረ ያሉት። ግን ደግሞ ብዙዎቹ ደግሞ ወጣቶች ገብቷቸዋል ይመስ አይ ኮምፒቲሽኑ ፌር እንዲሆን ከተፈለገ በአንድ ገበታ ላይ የምንሰጠን ከሆነ እነሱም ጊዜ ይሰጣቸው። የአስራ አምስት አመት እዚህ ያለኝ ልኛ አስራ አምስት ገና አልተፈግም። ስፖርት እንኳን እኮ ዝግጅት ትጠይቃለህ። አንዱ ሳይዘጋጅ አንዱ ተዘጋጅቶ ሩጥ አይባልም። እና ይህ ትንሽ ሆደ ሰፊ የሆኑ ሰፋ አድርገው አይተው አይ ልጆቹ ሊጎዱ ይችላሉ። እንደዚህ ያልተያል ሰው እንዴት ነው አስተማሪ ሲሆን ያላስተማረው ሊፈት የሚዘጋጁ ይህ ሊገባኝ አይችል። እድሜ ልኬ ነኝ አስተማሪ ነው ገባሽ። እና መተላለፍ ነበረበት። ከዛ ደግሞ ሁለተኛ ጥፋት ጠፋ። ይሄ እኮ ገዘፈን ነው እኮ የሚያስቀው። ሁለተኛ ጥፋት ያለው መጀመሪያ ማያውቀን ተመረጠ፣ ሁለተኛ ደግሞ እሱም ጠፋ ተባለ። ግን ከዚህ በኋላ የተገደቀው ነገር ቢኖር ምንድን ነው? ስለ ስርአቱ የሚሰጠን ኮመንተሪያል ምልከት አለ እዛ ላይ እንመልከት ነው የሚሆን። ጓደኛዬ እንግዲህ ዶክተር ዳኛቸው በዩኒቨርሲቲ ማስተማሪ ኖት ከትምህርት ጋር የተያያዘም ሰፋ ያለ ልምድ አሎት። እና እንዴት ነው ፈተና ሊሰረቅ የሚችለው? እንዴት ነው ፈተና ሊጠፋ የሚችለው? ይሄ ይሄ ፈተናውን የሚያዘጋጀው መንግስት ነው። ይሄ መንግስታዊ ጥያቄ ነው የፖለቲካ ጥያቄ እኮ ነው ሲጀመርም ነው። የናሽናል ኤግዛሚኔሽን ጠፋ ማለት ስለ ስርአቱ አንድ ነጸብራቅ ሰ ኮመንተሪ ነው አንድ የሚነግረን ነገር አለ። በዚህ አይነት እንዝላልነት ባንድ ከላይ ዝም ብለሽ ስታዩ ነው የምልሽ። እኔ ግን እንደሚመስለኝ ኳልዩ የያደጉ ስርአቱ ፍራክቸር እያደረገ ነው። ከበዓሉ ግርማ አንድ መወደው ቃል አለ ኦሮማይ የሚለ የሚጽፈው አርቲክል ላይ የኢህአደግ ኦሮማይ የሚል የአጼ ኃይለ ስላሴ ኦሮማይ ነበር፣ አልፏል። የደርግ ኦሮማይ ነበር፣ ስርአቱ አልፏል። በዲፍረንስ ነው የምነግርሽ። የኢህአደግ ኦሮማይ ዞን ላይ የገባ አንድ ፈተና እንኳን ተባብረው አውጥተው ሊፈትኑ አልቻሉ። ይሄ ኮመንተሪ፣ ይህ ስርአቱን በመሀል ኳሊጅ ነው። ኢህአደግ ማለት እኮ ምን ድርጅት ማለት ድርጅቱ ውስጥ ያፈነገጠ ኃይል አለ፣ ሌሎቹ ይከተላሉ የሚል ችግር ፈጥሯል። አንድ ስራ ደግሞ ባቀናጅ ው መንገድና በድሮ ስርዓት መቀጠል ካልቻለ ኦሮማዊ ማለት ያ ነው ይሻሉ። እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን አት ቪኦኤ አማህሪክ ላይ ወይም ፌስቡክ ላይ እባካቸው ስጡን። የእናንተንም ያሳተፈ እንዲሆን እንፈልጋለን። በመቀጠል በመጨረሻ የሚኖረን ፕሮግራም በዲሲና አካባቢው የሚገኙ ምሁራን ከአራት ዓመት በፊት በሞት የተለየ ጓደኛቸው አቶ ሙልጌታ ሀይሉን ለማስታወስ ያቋቋሙት ሙሉ ፎረም ከተቋቋመበት አላማ አንዱ አንገብጋቢ በሆኑ ጉዳዮች ላይ ያለምንም ገደብ ውይይት ማድረግ እንዲቻል መሆኑን በመግለጽ ቅዳሜ ግንቦት አስራ አምስት ቀን በአርሊንግተን ሸራተን ሆቴል በመሬት ባለቤትነት ጉዳይ ውይይት አካሂደው ነበር። ከተሳታፊና ጠያቂ ታዳሚዎች ጋርም ውይይት ተካሂዶ ነበር። ውይይቱን ተከታትላ ዘገባውን ያጠናቀረችው ጽዮን ግርማ ናት። ሁለተኛው ተናጋሪ ፕሮፌሰር ህዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል። መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል፣ እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል። ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄን ነው ብዬ ነው ማምነው። ከነዚህ ውስጥ ዋነኛ ከሆኑ ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው፣ በተለይ የኢትዮጵያ አብዮት የ1974 አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው። ሌላው ደግሞ መሬት የታሪኩ አሰራር ብቻ ሳይሆን የስልጣን የኢትዮጵያ የስልጣንም መሰረት ነው። ኢትዮጵያ ውስጥ የአገሪቱ የአስተዳደር አወቃቀር የሹመት አሰጣጥ አስተዳደር ስርዓት በሙሉ ከመሬት ጋር የተያያዘ ነው። የጦር አዛዦቹ ክፍለ ሀገር ወይም የጠቅላይ ግዛት ገዢዎቹ እነዚህ ሁሉ ከመሬት ጋር የተያያዙ ናቸው። አንድ ጠቅላይ ገዢ በሚኖርበት ጊዜ ለምሳሌ በአፄ ምኒልክ ጊዜ ራስ መኮንን ወደ ሀረር ሄደው ከሆነ ሀረርን ወቅተው አሸንፈው ከሆነ እዛው ገዢ ሆነው ይሾማሉ። የዛው ገዢ በሚሆንበት ጊዜ ወሳኝ ነው የሚሆኑት በዛ ቦታ ላይ ያለው ወታደሮቻቸው ደሞዝ ተከፍሎ አደለም፣ መሬት ነው ደሞዝ የሚሆንላቸው። ሂድና ብላ ነው የሚባለው። አስተዳደር ባይሆንም በሚሾምበት ጊዜ ሄደ ብላ ነው የሚባለው። በተጨማሪም መሬት የህዝብ መቆጣጠሪያ መሳሪያ ነው ያሉት ፕሮፌሰር ህዝቅኤል መሬትን በህግም ሆነ በኃይል የያዘ ስልጣን አለው ብለዋል። ስለዚህ ነው ብዙ ጊዜ በስልጣን ላይ ያለ መንግስት የመሬትን ነገር ለቀቅ የማይፈልገው በዘውድ ጊዜም ይሁን በደርግ ጊዜም ይሁን በአሁኑ ዘመንም ይሁን መንግስት ነው ቀድሞ ነው ጀምረው የግል የነበረበት ጊዜ የለም። መንግስት ነው የሚይዘው። ንጉስም ቢሆኑ ዋናው የመሬት ይዞታ ላይ እንግዲህ የመሬት ይዞታ በምልበት ጊዜ ቋንቋው ራሱ ያጥራል። ቅድም ባንድልስ ኦፍ ራይት የተባለው ምን መብት እንዳለው እንኳን ለመናገር በአማርኛም የመብቱ ነገር ራሱ መናገሩ ይቸግራል። ይሄንን ግን የሚወስነው ንጉስ ነው የነበረው። ደርግ በሚመጣበት ጊዜ የተከፋፈለውን ነገር አንድ ላይ ይዞታል። ይዞታል እንጂ ከመጀመሪያ ጀምሮ የኢትዮጵያ ውስጥ ገዢ የሆኑ ሰዎች መሬትን በመያዝና መሬትን በመደልደል በመሬትን በመቸርቸር ከመሬት የሚወጡትን ነገሮችን በሙሉ በመቆጣጠር ላይ ነው የተመሰረተው ስልጣ ነው። የመሬት ጉዳይ በታሪኩ ምክንያት የተወሳሰበ እንደሆነ የገለጹት ፕሮፌሰር ህዝቄል በአጠቃላይ በኢትዮጵያ ባህላዊ ወግ ላይ የተመሰረተ የመሬት ስሪት ነበር ይላሉ። አዲሲቷ ኢትዮጵያ በምትመሰረትበት 19ኛው መቶ ክፍለ ዘመን ላይ ደግሞ በላዩ ላይ ሌላ ስሪት ነው የተደረገው ይላሉ። ከአጼ ምኒልክ እስከ የጣሊያን ወረራ ጊዜ ድረስ ደግሞ ሌላ ስሪት ነው የነበረው በላዩ ላይ የተደረገ ትክክለኛ ከሆንኩኝ በሰሜን ኢትዮጵያም ርስት ነበረ። ጉልት የመጣው በርስቱ ላይ ነው። ከዛ በኋላ ነው ርስት ጉልት። ይሄ የተደራረበ ሌየርስ ኦፍ ስሪት ነው። መጀመሪያ የባህላዊው፣ ቀጥሎ አሁን ያልኩት የመንግስት አመሰራረት ጋር የተያያዘው በ1941 ዓ ም በነበረው የአጼ ኃይለስላሴ የአገዛዝ ዘመን በጣሊያን ጊዜ የተጎዱና ያገለገሉ ሰዎችን ለመደገፍ እያንዳንዱ ሰው ካስመሰከረና ግብር የከፈለበትን ወረቀት ካሳየ ባለመሬት ይሆን ነበር ያሉት ፕሮፌሰር ህዝቅል። ነገር ግን በዛው ላይም የገዢዎች አሉ፣ የወታደር መሪዎች አሉ። እነሱም መሬት ግብር ከፍየበት አለው ይላሉ። ምክንያቱም ከአርሶ አደሩ የሰበሰቡትን ለመንግስት አስተላልፈዋል፣ እና እኔም ከፍያለው ግብር ይልና ላይ ባለቤት ይሆናል። ስለዚህ አርሶ አደሩም ባለቤት ይሆናል። ከግብር የሰበሰበም በዛ ላይ ባለቤት ይሆናል። በአንድ መሬት ላይ ሁለት አይነት አያያዝ ይኖራል ማለት ነው። ስለዚህ ይሄ ውስብስብ ነው ያልኩት ይሄንን ነው። በኢትዮጵያ ቢሆን ጊዜም የቀደመውን ሳይደመስሰው የመሬት ባለቤትነት መንግስት ነው ወሳኙ መንግስት ነው ብሎ በላዩ ላይ ስልጣኑን ጫነ። መሬትን የሕዝብ ነው ይለዋል እንጂ ሁሉንም የማድረግ ስልጣን የነበረው መንግስት ነበር ይላሉ። አዋጁ የመንግስቱን ስልጣን ከማጠናከር ውጪ የሰራው ነገር እንደሌለ የወቅቱን ሁኔታ እያጣቀሱ አስረድተዋል። በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አረጋውንን ጉዟችሁ የሰመረ ይሁን ያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።